Terpanang, Jerman. ከፈረንሳይ ከተሞች ከብሪታንያ በቅርብ ርቀት ላይ የምትገኘው የሰሜን ፈረንሳይዋ የወደብ ከተማ ካሌ ዋነኛ የትራንስፖርትና የንግድ ማዕከል ናት። በአሳ ሃብቷና በንግድ ማዕከልነቷ የምትታወቀው ካሌ ከተወሰኑ ዓመታት ወዲህ በአቅራቢያዋ በሚገኘው ስደተኞች ወደ መጠለያነት በቀየሩት ጫካ ይበልጡን ስሟ ይነሳል። ካሌ በርካታ ስደተኞች ወደ ብሪታንያ ለመሻገር አማራጭ አድርገው የሚወስዷት ስፍራ ከሆነች ዓመታት ተቆጥረዋል። ጫካው ስደተኞች ከካሌ ወደ ብሪታንያ በሚሄዱ የጭነትና የቤት መኪናዎች ተሸሽገው በመርከቦች ወይንም በባቡሮች ብሪታንያ የመግባት ሙከራ ለማድረግ አድፍጠው የሚጠባበቁበት ስፍራ ነው። በዚህ መንገድ ብሪታንያ መድረስ የቻሉ ቢኖሩም ሩቅ አሳቢ ቅርብ አዳሪ ሆነው የቀሩም ጥቂቶች አይደሉም። በመኪና አደጋ የሞቱ፣ በፖሊስ ተይዘው የተመለሱና የተያዙ ብዙዎች ናቸው። የካሌ ጫካ ይህን ሙከራ ለማድረግ የሚጠባበቁ ኢትዮጵያውያንን ጨምሮ ቁጥራቸው ስምንት ሺህ የሚገመት ስደተኞች መኖሪያ ነበረ። ከአሁን በኋላ ግን ጫካው የስደተኞች መጠለያነቱ በነበር የሚወሳ ወደ መሆን የተቃረበ ነው የሚመስለው። የፈረንሳይ መንግስት ከዚህ ቀደም ባወጣው እቅድ መሰረት በጫካ ውስጥ የሚገኙ የስደተኞች መጠለያ ድንኳኖችን፣ የክርታስና የላስቲክ ደሳሳ ጎጆዎችን ዛሬ ማፍረስ ጀምሯል። ከትናንት ጀምሮ ስደተኞቹን እየመዘገበም አንድ መቶ ሰባ በሚደርሱ አውቶቡሶች ወደ ሌሎች የፈረንሳይ ከተሞች እየወሰደ ነው። ከመካከላቸው ለአካለ መጠን ካልደረሱት ስደተኞች የተወሰኑት ወደ ብሪታንያ እየተላኩ ሲሆን፣ የተቀሩት ደግሞ ተለይተው እንዲቀመጡ ተደርጓል። ሀምዛ ከዛሬ አራት ወር አንስቶ ካሌ ጫካ የሚኖር ኢትዮጵያዊ ስደተኛ ነው። ከአምስት ከሚበልጡ ቢጤዎቹ ጋር ይኖርባት ከነበረው ደሳሳ መጠለያ ከቀናት በፊት ወጥቶ አሁን ወደ ኮንቴይነር ተዛውሯል። እርሱ እንዳለው ይህን እድል ያገኘው ለአካለ መጠን ያልደረሰ ወጣት በመሆኑ ነው። ከዚህ በኋላ ግን ምን እንደሚጠብቀው እስካሁን በእርግጠኝነት የሚያውቀው ነገር የለም። አንድ ሬይዝነን ብለው የተመዘገቡትን ወደ እንግሊዝ ወስዷቸዋል። ሴቶች ከመቶ አላነሱ ማለት ነው። ትላንትናና ከትላንት ወዲያ ማለት ነው። ወንዶችን ደግሞ አስራ ሁለት አስራ ሁለት ዓመት የሆኑትን እየመዘገቡ ዝም ብለን ለመውሰድ እንሞክራለን። ያው ግን አንድ ሬጅ ተመዝግብ ያለው ቤተሰብ ያለው እንደዚህ እያሉ ነው። ያው ብቻ የፈረንሳይ መንግሥትና የእንግሊዝ መንግሥት ተነጋግሮ የሚወስነው ውሳኔ ትጠብቁ እስከ አንድ ሳምንት ተብለናል። እኛ ኮንቲነር ውስጥ አስገብተው አንድ ሬጆችን ማንም እንዳይነካል ለብቻ አርገውናል። የሚሆን ከሆነ የሆነ የማይሆን ከሆነ እንግዲህ ይወስዱናል። እዚሁ ፈረንሳይ ውስጥ ማለት ነው ለዛን የተባልነው ሀምዛ ጀንግል በሚለው ጫካ ውስጥ ይኖሩ የነበሩ ኢትዮጵያውያን ቁጥር ጥቂት የሚባል አይደለም። በእርሶ አባባል አብዛኛዎቹ ፈረንሳይ ውስጥ መቆየት አይፈልጉም። ካሌ ከፈረሰ ምርጫ ስለማይኖራቸው ሳይፈልጉ የተባሉትን እያደረጉ ነው። ትናንት ወደ ተለያዩ የፈረንሳይ ጊዜያዊ የስደተኞች ማዕከላት ከተወሰዱት ውስጥም ብዙ ኢትዮጵያውያን ይገኙበታል። ሆኖም ይህን ያልፈለጉና ከአካባቢው የሸሹ ኢትዮጵያውያንም አሉ። እንደ ሀምዛ ኢትዮጵያኖች ብቻ ከአምስት መቶ አናንስም ብንበዛ እንጂ ማለት ነው። እዚህ ፈረንሳይ እጅ ለመስጠት እንትን የፈለገ ሰው የለም። በእርግጥ ያው ግን ጃንግል ይፈርሳል። ከዛ በኋላ ሲፈርስ እዛ ቦታ የተገኘ ወደ አገር ዲፖርት ይደረጋል ስለተባለ ያው ማንኛውም ስደተኛ ደግሞ ከሀገር የወጣው የራሱ ችግር ስላለበት ነው። አብሶኛ ኢትዮጵያ ነው እና ያው ያለው አማራጭ እዚህ እጅ መስጠት ስለሆነ በጊዜ ለፊት ወጥተው ባስ እየጠበቁ እየወሰዷቸው ነበረ። የኦሮሞ ልጆች ሰላማዊ ሰልፍ አድርገው በመኪና ማታ ላይ ነው ተጭኖ የሄዱት። ከኛ አንድ ሬጆችን መልምለው ካወጡም በኋላ ሰላማዊ ሰልፍ አድርገው በቃ የኢትዮጵያ መንግስት ይውረድልን፣ ዳውን ዳውን ወያኔ እያሉ ነው። ሰላማዊ ሰልፍ እያደረጉ ስፔን ድንበር አካባቢ ነው የምትወሰዱት፣ ድንበር ድረስ ነው የምትወሰዱት ተብለው ሸኝተናቸው ነው። በስነ ስርዓት መተመለስ ነው። ምን ያህል ይሆናሉ? አሁን ወደ ስፔን ጠረፍ የተወሰዱት ኢትዮጵያ፣ ወደ ሰባ ምናምን ልከናል። አንዳንዶቹ ለማምለጥ እየሞከሩ ነው። ወደ ጀርመን ምናምን ለመሄድ የሚፈልጉ ኢትዮጵያኖች ናቸው በጣም የምናየው እዚህ አካባቢ እዚህ ፈረንሳይ እጅ መስጠት የማይፈልጉ ኢትዮጵያኖች ናቸው። በጣም የማይሆን እዚህ አካባቢ ማምለጥ ይቻላል። ማምለጥ ትችያለሽ። ያው እንትን እዛ ትሬን ስቴሽን ይዘጋሉ፣ ግን ሌሊት በሌሊት ይወጣሉ። በሌሊት ሰው እዛ እንደደረስ ትሬን ስቴሽን ወደ አንድ ሰዓት ነው በእግር የምትሄጂው። እዛ እንደደረስ ፖሊሶቹ ሳይሽ አንድ ስቴሽን ተጉዘሽ፣ ከዛ ደግሞ እንደዚህ እንደዚህ እያቆራረች ነው አሁን። እንዲያውም ድሮ ትኬት ትኬት ብቻ ነበር የሚጠይቁሽ አሁን ትኬቱን ለስንት ብር አውጥተሽ ቆርጠሽ ዶክሜንት ምናምን ካሌለስ አትሲም ይቀዱብሳል ትኬቱን አያሳፍሩም። በጣም ኃይለኛ ጫና ነው እየተደረገ ያለው። ግን ያም ሆኖ ያው ስደተኛው አዎ ስደተኛው በመኪናም በምንም በምንም እያመለጠ ነው ያለው። እንዲሁም ኢትዮጵያኖች ናቸው አብዛኛውን። ሌላውማ ሱዳኒው ምናምን ሌላ ሀገር አንሄድም እያለ ነው እዚህ በባስ እየተሳፈረ እየሄደ ያለው። ከኢትዮጵያ ሱዳን፣ ከሱዳን በበረሃ አቋርጦ ግብፅ ከደረሰ በኋላ ከ15 ቀናት አደገኛ የሜዲትራኒያን ባህር ጉዞ ተርፎ ከብዙ ውጣ ውረድ በኋላ ነው ሐምዛ አውሮፓ የገባው። ሐምዛ እንዳለው በተለይ በባህር ጉዞ ላይ ከስድስት መቶ ሰዎች በላይ አሳፍራ የነበረችው የተጫነባት መርከብ የባህር ኃይል ድንበር ጠባቂዎች ደርሰው የኢጣሊያዋ ሲሲሊ ከተማ ድረስ ባይወስዷቸው ኖሮ የባህር ሲሳይ ሆነው ሊቀሩ ይችሉ ነበረ። የሐምዛ ጉዞ ግን በኢጣሊያ ብቻ አልተገታም ከገባበት የሲሲሊ መጠለያ ጣቢያ አምልጦ በተለያዩ የኢጣሊያ ከተሞች አቆራርጦ ለፈረንሳይ ከሚቀርብ ከተማ በእግር ተጉዞ ነው ከአራት ወራት በፊት ፈረንሳይ የገባው ሌሎችም ኢትዮጵያውያንና ኤርትራውያን በተመሳሳይ አደገኛ ጉዞ ነው የባሰ ስቃይና እንግልት ወደሚጠብቃቸው ወደ ካሌ የሚሄዱት። በዶቼቨለ የአማርኛው ክፍል በልምምድ ላይ የሚገኘው ተስፋለም ወልደየስ በቅርቡ የካሌን ጫካ ጎብኝቶ የስደተኞቹ ኑሮ ምን እንደሚመስል የሚያሳይ ዘጋቢ ፊልም ሰርቷል። ተስፋለም ካሌ ከመሄዱ በፊት የነበረው ግምት ከሄደ በኋላ ካየው ጋር ፍጹም የሚገናኝ አለመሆኑ አስደንግጦኛል ይላል። ምክንያቱም የምታየው ልክ አንድ ኢትዮጵያ ውስጥ ያለ ጭርንቁስ ሰፈር ያለ ቦታ ነው የሚመስለው። እና አብዛኞቹ ሰዎች አብዛኞቹ ስደተኞች የተጠለሉት ፈረንጆቹ ለሽርሽር የሚጠቀሙባቸው በጣም ስስ ድንኳኖች፣ ለአካባቢው የአየር ጸባይ የማይሆኑ እነዛን ስስ ድንኳኖች ነው ውስጥ ያሉት። አንዳንዶቹ በፕላስቲክ ውስጥ ነው ያሉት። እና የተወሰነ ቦታ ብቻ ኮንቴነር አለ አሻራ ለመስጠት ፈቃደኛ የሆኑ እና እዚሁ ፈረንሳይ ለመቅረት ፈቃደኛ የሆኑ ስደተኞች የሚቀመጡበት በጣም ጥቂት ኮንቴይነር፣ ተደራራቢ ኮንቴይነሮች አሉ። እዛ ውስጥ የሚኖሩ ጥቂት ስደተኞች ብቻ ናቸው ያሉት። ሌላው ግን አካባቢውን በሙሉ የሞላው ስደተኛ የሚኖረው በጣም በሚያሳዝን ሁኔታ ውስጥ ነው። እና ከጠበቅኩት በጣም በጣም የወረደና ስደተኞችን ለብዙ ነገር የሚያጋልጥ በጣም በተፋፈገ ሁኔታ ነው የሚኖሩት። ምቹ አይደለም ቦታው። የሚተኙበት ሁኔታ ራሱ በጣም አሳዛኝ የምትሆ ነው። በተለይ ብርድ ደግሞ በሚመጣበት ጊዜ የአውሮፓ ክረምት እንዴት አስከፊ እንደሆነ ይታወቃል፣ ወይም እንዴት በጣም ቀዝቃዛ እንደሆነ ይታወቃል። እና ለዛ የማይመች ሁኔታ ውስጥ ነው የሚኖሩት። ተስፋ ለም እንዳለው ወጣቶች የሚያመዝኑባቸው የካሌ ስደተኞች ምንም አይሰሩም። ኢትዮጵያውያን ድንኳኖችና ፕላስቲኮችን ተጠቅመው የሰሩት የጀንግሉ ቅዱስ ሚካኤል ቤተ ክርስቲያን ለአንዳንዶቹ የመንፈስ ረፍት የሚያገኙበት ቦታ ነበረ። በዚያ የሚገኙት የኦሮሞ ኮሚኒቲ አባላት ደግሞ የራሳቸው የቋንቋ ትምህርት ቤት ነበራቸው። ተስፋ አለም ካነጋገራቸው ኢትዮጵያውያን የካሌ ስደተኞች አብዛኛዎቹ ከሀገራችን ተሰደድን ያሉበት ምክንያት ተመሳሳይ ነው አንዳንዶቹ በኢኮኖሚ ምክንያት የተሰደዱ ናቸው ቢባልም አብዛኞቹ እዚያ ያነጋገርኳቸው ወጣቶች በፖለቲካ ምክንያት ሀገራቸውን ጥለው እንደወጡ ነው የነገሩኝ በተለይ ኦሮሞዎቹን ባነጋገርኩበት ጊዜ አንድ ቦታ ላይ ተሰብስበው ነው የሚኖሩት ይሄ በኢትዮጵያ ውስጥ የሚታወቀውን የእጅ ማጣመር ምልክት እሱን በትልቁ ስለውታል። ትምህርት ቤታቸው አጠገብ የተቃውሞ ምልክት ከዛ ከታች ኦሮሞ ፕሮቴስት ይላል። ሀሽታግ የትዊተር ላይ የምንጠቀምበት የሀሽታግ ኦሮሞ ፕሮቴስት ምልክት እዛ ጽፈውታል። እና የኦሮሞ የተቃውሞ ምልክት ነው የሚባለው ኦነግም የሚጠቀምበትን ባንዲራ እሱ ሲውለበለብ ትመለከቻለሽ እና መጀመሪያ እይታሽ ውስጥ የሚገባው እንደውም እሱ ነው። ጁልየት ላየንስ ካሌ የሚገኙ ስደተኞችን በሚረዳ ኬር ፎር ካሌ በተሰኘ ድርጅት አማካይነት የበጎ ፈቃድ አገልግሎት ትሰጣለች። የህግ ምክር አገልግሎት እንደምትሰጥና ሕክምና የሚያስፈልጋቸው ካሉ እየተዘዋወረች እንደምትጎበኝ ትናገራለች። ላየንስ የፈረንሳይን መንግስት የኃይል እርምጃ ከሚቃወሙት አንዷ ናት። ካሌን መዝጋት ችግሩን አያስወግድም ትላለች። ሁሉም ወደ አውቶቡሶች ገብተው ወደ ተዘጋጁላቸው ቦታዎች ከተወሰዱ ችግሩ በሙሉ ይቃለላል ብለው ይገምታሉ። ሆኖም አሁንም ወደ ካሌ ለመምጣት የሚፈልጉ በርካታ ሰዎች እንዳሉ መዘንጋት የለባቸውም። እነዚህንም እንዲሁ ወደ ሌላ ቦታ መውሰድ ይኖርባቸዋል። ይህ ይሆናል ብለው ስለሚገምቱም አጥር መስራት ይጀምራሉ። እናም የካሌውን ካምፕ ለመዝጋትም ሆነ አጥር ለመገንባት የደረሱበት ውሳኔ እርስ በርሱ የሚ የሚቃረን ነው። ፍላጎቱ ካለ መንገዱ አይጠፋም። ከአንዱ ከተማ ወደ ሌላ ከተማ መዘዋወር ከባድ አይደለም። እንደ ላይንስ ፈረንሳይና ብሪታንያ ብዙ ከማውራት ይልቅ ተባብረው ቢሰሩ መፍትሄ ሊገኝ ይችላል። መፍትሄውም የአጭር ጊዜ ሳይሆን ዘላቂ ሊሆን ይገባል። ከትናንት አንስቶ ከካሌው ጫካ ወደ 2700 የሚጠጉ ስደተኞች በተለያዩ የፈረንሳይ አካባቢዎች ወደሚገኙ መጠለያዎች ተወስደዋል። ጫካ ውስጥ የሚገኙት የስደተኞች መጠለያዎችም መፍረሳቸው ቀጥሏል። ስደት የመጀመሪያዬ አይደለም የሚለው ሀምዛ ከካሌ በኋላ ምን እንደሚገጥመው አያውቅም፣ ግን ከሀገሩ ያለበትን ቦታ ይመርጣል። ሆኖም ሌሎች የእርሱን ፈለግ እንዲከተሉ ግን አይመክርም። ኢትዮጵያ ካለው ችግር እዚህ ያለው ችግር ቀለል ያለ ነው ኢትዮጵያ ምነግስ ነገር የለም ብቻ እኔ እዚህ ይሻለኛል በጣም በቃ በህይወትሽ መቀለል ካልፈለግሽ በስተቀር ይህ መንገድ ጭራሽ እንዳያስቡት ለኢትዮጵያን ወገኖቼ ነው መናገር የምፈልገው ይሄን ነገር የፈረንሳይ መንግስት የካሌን ጫካ ከስደተኞች ለማጽዳት ከዚህ ሳምንት መጀመሪያ አንስቶ የወሰደውን እርምጃና የስደተኞቹን እጣ ያስቃኘን የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሂሩት መለሰ ነኝ። ደህና ቆዩን።